በጋ ፍሱር ከተመገቡ በኋላ ስጋው ደሙን ሰጣቸው። ይህስ መብልዝ አሰርቱ አመት ይለዋል ብሎ ስጋውን ከሰጣቸው በኋላ ደሙን ሰጣቸው። ወይቤን ሱ ስትዩ ዝጽዋ ደምየ ውእቱ ለዘበንቲ አክሙ ያነቁ ኲናት፣ ስለ እናንተ ነገ በመልተ መስቀል ኲናት ሐራዊ የሚያፈሰው ደሜ ይህ ነውና እንኩጠጡ አላቸው። ድማሬ አለ ለበት ነው ያነቆ ባለው ይነክንኮ ይላል። አንድ ጭፍራ የጌታን ጎን ወግቶ ሲነቅለው የጌታ ሰውነቱ ተነዋውጧል። ዛሬም ካህኑ ጽዋውን በእጆቹ ነካ ነካ ያደርገዋል። ጌታዬ እንዲህ ተነዋውጸህ ነበር ለማለት ከአትክልት ወይን ከአዝረይት ስንዴን ከፍጥረት አብርሃምን መረጠ ይበል ካህን ወለዝ ሶበት ገብርዉ ይህን በምታደርጉበት ጊዜ የህማሜን የሞቴን የትንሣኤን ነገር ታስቡታላችሁ ትገብሩ ማለቱ እስከ ለተመጻስ ሲደረግ ይኖራልና እና! ወተዝካረ ትንሣኤ የት ዜንዉ ዜንዉ ሲል ነው ንዜኑ ሞተከ ወትንሣኤ ከቅድስተ እያላችሁ አስተምሩ ይበሉህ ንዜኑ ሞተ ከእግዚኦ ወትንሣኤ ከቅድስተ ሞትህን ልዩ የሚሆን ትንሣኤህን ሞተ ተነሳ ብለን እንናገራለን። ልዩ አለው ትንሣኤውን ከነ አልዓዛር ትንሳኤ ሲለይ የነ አልዓዛር ትንሣኤ ትንሣኤ ትንሳኤ ዘጉባኤ ይጠብቃል። የጌታ ትንሣኤ ግን ትንሳኤ ዘጉባኤ አይጠብቅምና፣ አንድም አልዓዛር አስነሽ ይሻል። እሱ ግን በገዛ ስልጣኑ ተነሥቶአልና ወተንሳይኩ በሥልጣነ ባህቲ ተየ እንዲል አንድም የነ አልዓዛር ትንሣኤ ሞትን ያስከትላል። የሱ ትንሣኤ ግን ሞትን አያስከትልምና አንድም የናላዛር ትንሣኤ ሞት በሚስማማው በብሉይ ሥጋ ነው። የእሱ ትንሣኤ ግን ተስማሚነት በሌለው በሐዲስ ሥጋ ነውና ናምን እርገተከ ወዳግመ ምጻተከ እርገትህን ዳግመኛ ዓለምን ለማሳለፍ መምጣትህን እናምናለን። ንሴባከ ወንታመነከ ትንሣኤህን፣ እርገትህን፣ ምጻትህን አምነን እናመሰግናለን። አንድም እያመሰገንህ እናምናለ። ንሴብሃከ ወንታመነከ ንስእለከ ወናስተበቋከ አምነን እያመሰገንህ እንለምንሃለ እንማልድሃለ። አንድም እየለመንህ እየማለርንህ እናመሰግንሃለን። ኦዚነ፣ ወአምላክነ ጌታችን አምላካችን ሆይ አንተን ሁልጊዜ ጊዜ እናመሰግናለን። ይካ ይበልካህ ኦዚዮ በከማሚያ ዘንተ ህብስተ ባር ቆፈት ተዋ አሚሃ በእለት ሐሙስ ነው፣ ወደ ህብስቱ ያመለክታል። አቤቱ በእለት ሐሙስ አክብረህ ለውጠህ ለሐዋርያት እንደሰጣቸው ዛሬም ይህንን ህብስት አክብረ ለውጠህ ስጣቸው። የ ይበሉ ህዝ አሜን፣ እውነት ነው ይገባል፣ ይበሉ ይካ ይበልካህን ኦዚዮ በከማሚያ ዘንተ ጽዋ እተ ወቀድስ ወመጡ አሚሃ በዕለተ ሐሙስ ነው። ወደ ጽዋው እያመላከተ በዕለተ ሐሙስ አክብረህ ለውጠህ ለሐዋርያት እንደሰጠሃቸው ዛሬም ይህንን ጽዋ አክብረህ ለውጠህ ስጣቸው ይካ ይበልካህን ይ ይበሉ። ህዝብ አሜን እውነት ነው። ይገባል ይበሉ። ይካ ይበልካህ ኦዚዮ በከማሚያ በከማሚያት ወዘን ተዘዚ አየ ተክህኖ ሀበር እሱ ይላል። ወደ ራሱ ያመለክታል። ይህንን የኔን ስልጣን አንፅ አንትሙ ንጹኻን እንዳልካቸው ወረ አኮ አንትሙ ዘኀረይ ክሙኒ አላ አነ ኀረይ ኩክሙ እንዳልካቸው ወስመር ሰመርኩክሙ እንዳልካቸው እንደ ሐዋርያት አድርግልኝ። የ ይበሉ። ህዝብ አሜን። እውነት ነው፣ ይገባል። ይበሉ ይካ ይበል ካህን ወዘንተ ካህነ ዘአሎ ምስሌየ እንዘ ይትራዳኒ በዝንቶ ምስጢር ሀበ ካህን ይላል ወደ ንፍቅ ካህኑ ያመለክታል በዚህ በስጋው በደሙ የሚራዳኝን ይህንን ካህን ረሴየነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ እለገነዝዎ ለስጋከ እሱንም እኔንም አንትሙ ዮሴፍ ወኒቆዲሞስ ለገነስክሙ ወለ ስጋዬ ወአነሂ አአርፈክሙ ዲበ ዲበመንበረ ሶፎር እንዳልካቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን የ ይበሉ ህዝብ አሜን፣ እውነት ነው፣ ይገባል ይበሉ። ይካ ይበልካህ ወዘንተ ዲያኮነ ዘተልከ በከመገላ ከብሶ ካህበ ዘያቢስ በርገመ ሲመተ ክህነት እንቲአነ አበ ዲያቆን ይላል፣ ወደ ዲያቆኑ ያመለክታል። እንደ እስጢፋኖስ የሚያገለግለውን ይህን ዲያቆን ከማይርገ ዲቁና ወደ ማይርገ ቅስና አሸጋግረው ወረስዮ ምሉ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘር የህሉና ስላሴ ዘበላይሎ አንከረ ወተፋፀየ በርደተ መንፈስ ቅዱስ መንፈስ ቅዱስ አድሮበት የስላሴን አኗኗር አይቶ እንዳደነቀ እንደ ስጢፋኖስ ይሄንንም ዲያቆር ጸጋ ክብር የተመላ አድርገው ወርኢኩ ርህወ ሰማዬ ወኢየሱስ ይነብር በማኑ እንዲል የ ይበሉህ አሜን እውነት ነው። ይገባ ሊበሉ አምስት ጊዜ አሜን አለ የአምስቱ አይማደ ምስጢር ምሳሌ አንድም የአምስቱ ቅንዋት ምሳሌ ነው። ይካ ይበልካህ ወለሉ ህዝብ ከለተጋቡ ውስተ ቤተ ክርስቲያን ከቅድስት ምስለካህናት ወዲያቆናት ከቀሳውስት ከዲያቆናት ጋር በቤተ ክርስቲያንህ የተሰበሰቡ ህዝቡን አብዮሉስ ትልቁንም ትንሹንም ሴቱንም ወንዱንም አርሉ ለነዚያ ምስጢር ከቅዱስ ስጋህን ደምህን ለመቀበል አብቃቸው። መሃ ይቅርበላቸው ወይት እስኪ አትፍረድባቸው። አንድም ይቅርበላቸው እንጂ አትፍረድባቸው። ይ ይባሉህ አሜን። እውነት ነው ይገባል። ይበሉ ይካ ይበልካህን ካህን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስን የተናገረው ፈያታዊ ዜማን ነው፣ ደግ ጸሎት ነውና ብሎ ከስርዓተ ቅዳሴ አምጥቶ ተናግሮታል። አንድም እሱም ተናግሮታል። ሰው ሞቶ ይህንን ጸልዮ አስነስቶበታል። በአቢይ ሶስት በንዑስ ሶስት በአጠቃላይ ስድስት ጊዜ ይዜማል። የስድስቱ ቃላተ ወንጌል ምሳሌ አንድም አምስቱ የአምስቱ ቅነዋት አንዱ የኩናታራዊ ምሳሌ ነው። የዲ ይወልድ ያቆር በኩሉ ልብን አስተብቆ ለእግዚአብሔር አምላክን ህብረተ መንፈስ ቅዱስ ሰናየ ከመይጸግወን በፍጹም ልቡናችን እግዚአብሔርን እንለምነው። በመንፈስ ቅዱስ አንድ መሆንን ይሰጠን ዘንድ አንድም ከመንፈስ ቅዱስ ጋር አንድ ያደርገን ዘንድ አድርገን ብለን እንለምነው። አንድም በመንፈስ ቅዱስ አንድ አድርጎ ሥጋውን ደሙን ልጅነትን ይሰጠን ዘንድ አድለን እንበለው። አንድነታችን ከሱ ጋር አንድም እስበሳችን ነው። ይ ይበሉ ህዝብ በከማሉ እልወ በቅድምና የነበረ ዛሬም ያለ ወይሉ ለትውልደ ትውልድ ላለማለ ለዘላለሙ የሚኖር እሱ ነው። አንድም በከመሃሎ ህልወ አንድ ወገን ነው። በቅድምና የነበረ ዓለምን አሳልፎ የሚኖር እሱ ነው። ይካ ይበልካህ ደሚረቀ አቦሙ ለኩሎሙ ለለይነሱ እምኔኹ እምኔሁ ከሥጋው ከደሙ ነው ለሚቀበሉት አንድ አድርገ ትሰጣቸው ዘንድ ይኩኖሙ ለይወት ዘላለም! ያው ለዘላለሙ ህይወት መድኃኒት ሊሆናቸው አንድም ሃቦሙ ይላል፣ ስጋ ወደሙን ስጣቸው። ይኩኖሙ ለህይወት ዘላለም ለዘላለሙ ህይወት መድኃኒት ይኹናቸው። ይካ ይበልካህን አበነ ንበር በዘዚአከ መንፈስ ቅዱስ በአንተ ህልውና ባለ መንፈስ ቅዱስ አንድ እንሆን ዘንድ አንድ መሆኑ ስጠ አድርግልን። ከመብከንየው ወፈውሰነ በዝንቱ ጵርስፖራ በዚህ በስጋው ከደዌ ስጋ፣ ከደዌ ነፍስ አድነን። ከመብከንየው በአንተ ሕያውነት ሕያዋን ሆነን እንኖር ዘንድ አንድም ቦቱ ይላል በስጋው እንከብር ዘንድ።

በእግዚአብሔር ስም የሚመጣ እግዚአብሔር ነኝ ብሎ የሚመጣ ክቡር ነው፣ ምስጉን ነው። አንድም በስማ እግዚአብሔር እግዚአብሔር መስክሮለት የሚመጣ አንድም እግዚአብሔር ዝንቱ እት ወልድ ብሎ መስክሮለት የሚመጣ ወልድም ክቡር ነው፣ ምስጉን ነው። መንፈስ ቅዱስም ክቡር ምስጉን ነው። ለይኩን ለይኩን ብሩከ ለይኩን ይኹን ይኹን ይደረግ ይጽና ይበሉ ብሩክ ስሙ ብሎ አብ ወብሩክ ዘይመፅ ብሎ ወልድን ወይትባረክ ብሎ መንፈስ ቅዱስን አመጣው። ይካ ይበልካህን ይ ይበሉ ሕዝብ ከማው ሕዝቡም እንደ ቄሱ ይበሉ። ይካ ይበል ካህን ፈኑ ጸጋ መንፈስ ቅዱስ ላዕሌነ፣ በሥጋው በደሙ ምክንያት መንፈስ ቅዱስን አሳድርብን። ይበል ይ ይበሉህ ከማው። ሕዝቡም እንደ ቄሱ ይበሉ። ይዲ ይበል ዲያቆን ተንስኡ ለጸሎት፣ ለጸሎት ተነሱ ይበል ይ ይበሉ። ህዝብ እግዚኦ ተሣሃለነ አቤቱ ይቅር በለን ይበሉ። ይህስ እንደ ምንድነው ቢሉ አዳም በዲያቆኑ ተገብቶ ተናግሮታል። ጌታ በሐሙስ ዕለት ወመን ፈቃ ለዕለት ትወለድ ሞለት ተወለት ከወድህ ውስተ ምህርብህ ከወት ቤት ዘወከ በመስቀሌ ወበሞቴ በአምስት ቀን ተኩል ከልጅ ልጅ ተወልጄ ተሰቅዬ ሞቼ አድንሃለሁ ብሎ ተስፋውን ነግሮት ነበርና ቀረን እያለ ይህንን ሲያወጣ ሲያወርድ ጌታ በዕለተ ዓርብ በአስራ አንድ ሰዓት በአካለ ነፍስ ሆኖ ወደ ሲኦል ወርዶ ብርሃነ መለኮቱን በሲኦል ብልጭ ባደረገ ጊዜ አዳም ያን ጊዜ ተንሥኡ ለጸሎት ብሏቸዋል ህዝቡም አቤቱ ይቅርበለል ብለዋል ብለዋልና በዲያቆኑ ተገብቶ እንዲህ አለ ይካ ይበልካህ ሰላም ለኩልክሙ ሰላም ለሁላችሁ ይሁ ይበል ይህስ እንደ ምንድነው ቢሉ ጌታ ሲኦል ውስጥ ላሉት ነፍሳት እንዴት ሰነበታችሁ በመስቀል ተሰቅዬ ሞቼ አስታረኳችው ይላቸዋል። ይህ ይበሉ ህዝብ ምስለ መንፈስህ ከ እንደ ቃል ይሁንልን ይደረግልን ይበሉ። ወብነ አሃዱ መንፈስ ዘሃይማኖት እንዲል አንድም ቃልህ አይለየን ይጽናልን ይበሉ። ይካ ይበል ካህን ጸሎት ተፈትቶ በመፈተት ጊዜ የሚጸለ ይህ ነው። በደሙ ያትመዋል ከላይ ወደ ታች ከታች ወደ ላይ ከቀኝ ወደ ግራ ከግራ ወደ ቀኝ ይፈትተዋል። ከላይ ወደ ታች መፈተቱ የአምላክ ሰው መሆን፣ ከታች ወደ ላይ መፈተቱ የሰው አምላክ መሆን፣ ከቀኝ ወደ ግራ ከግራ ወደ ቀኝ መፈተቱ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ የማስተማሩ ምሳሌ አንድም ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ እየተመላለሰ መከራ የመቀበሉ፣ አንድም ከሀና ወደ ቀያፋ ከቀያፋ ወደ ሀና ተመላልሶ መከራ የመቀበሉ ምሳሌ። አንድም ከላይ ወደ ታች መፈተቱ የቃል ርደ፣ ከታች ወደ ላይ መፈተቱ የሥጋ እርገት ምሳሌ። ዙሪያውን ይፈትታል፣ ዞሮ የማስተማሩ ምሳሌ። አንድም የላዩን ወደ ታች የታቹን ወደ ላይ የቀኙን ወደ ግራ የግራውን ወደ ቀኝ አዘዋውረዋል። የላዩን ወደ ታች የቀኙን ወደ ግራ ማድረጉ ዲያብሎስ ከሹመቱ ከማይረጉ የመዋረዱ፣ የታቹን ወደ ላይ የግራውን ወደ ቀኝ ማድረጉ በዲያብሎስ ቦታ አዳም የመግባቱ ምሳሌ። አንድም የላዩን ወደ ታች የቀኙን ወደ ግራ ማድረጉ አዳም ከክብሩ ከማይረጉ የመዋረዱ የታችውን ወደ ላይ የግራውን ወደ ቀኝ ማድረጉ አዳም በንስሐ ወደ ቀደመ ክብሩ ወደ ቀደመ ማይረጉ የመመለሱ ምሳሌ። በሀገራቸው አስበ ዲያቆኑ ቄሱ ይቀበለዋል፣ የጌታን መከራ መቀበል ይገባኛል ሲል በዚያ ያትመዋል። ሕዝቡን የጌታ መከራን መቀበል ይገባቸዋል ሲል። በሀገራችን ግን ዲያቆኑ ይቀበለዋል፣ የእስጢፋኖስን መከራ መቀበል ይገባኛል ሲል በዚያው ያትሟል ህዝቡን የእስጢፋኖስን መከራ መቀበል ይገባችኋል ሲል ነው። ይካ ይበልካህ እግዚአብሔር ገባሬ ሁሉ ሙሴ ዘርዝሮ የቆጠራቸውን አባህራያቆስ እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ኩሉ በማለት ተናገረ። ሃያ ሁለቱን ስነ ፍጥረት የፈጠረ እግዚአብሔር ወጣኔ ኩሉ ስራውን በቸርነት የጀመረ ወፈጻሜ ኩሉ በቸርነት የጨረሰ አንድም ወጣኔ ኩሉ በእለተ ፅንስ ወፈጻሜ ኩሉ በእለተ ልደት አንድም ወጣኔ ኩሉ በእለተ ልደት ወፈጻሜ ኩሉ በእለተ አርብ የጨረሰ እሱ ነው። አዜ ኩሉ ይህንን ዓለም እንደ ጥላ እንደ ድባብ ዘርግቶ የያዘ እሱ ነው። ወጸባቴ ኩሉ እንደ እምቧይ እንደ እንቁላል እንደ ጽዋ እንደ ጽና በእጁ ጨብጦ የያዘ እሱ ነው አንድም እግዚአብሔር ገባሬ ኩሉ ዘጠኙን ዓለመ እሳት የፈጠረ እግዚአብሔር ወጣኔ ኩሉ ተጠምቆ ተጠመቁ የሚል ወፈጻሜ ኩሉ ስጋውን ደሙን ተቀብሎ ተቀበሉ የሚል አዜ ኩሉ ስጋ ወደሙን በመቀበል የሚያጸና ወጸባቴ ኩሉ አልቀበልም በሚል ፍዳ የሚያመጣ እሱ ነው። ዘሎቱ ይሰግዱ መላእክት ወሊቃነ መላእክት መናብርት ወስልጣናት፣ አጋእስት ኃይላት፣ ፀሐይ ወወር ወከዋክብት ወኩሉ ድርገታ ስመ ነገር ነው። እሊ ሁሉ አንድ ሆነው የሚሰግዱለት እሱ ነው። ድርገት ወረዱ ማለት ምእመናን ስጋ ወደሙን አንድ ሆነው ተቀበሉ ማለት ነው። አጠፋውን ለመላእክት የሰጡ እንደሆነ ለእዩል ወሙ እገሌ ወእገሌ ይላቸዋል። ከእግረ መንበር እንደ አሸን ሲፈሉ የሚኖሩ ናቸው። ብዛታቸውም መናገር ነው። ለከዋክብት የሰጡ እንደሆነ ልኩአን ከዋክብት አሉ። ብርሃን የሌላቸው ሰሌዳ ያላቸው ናቸው። እስመ ሙንቱ ቁኑያቱ ፍጥረቶቹ ፍጥራቶቹ ናቸው። አብኒ ቀነየ ኩሎ አለመ እንዲ ወምልክናው ግዛቱ ወግዛቱ ሎቱ እርስቱ ጉልቱ ናቸው። አንድም አንድ ወገን ተገዥዎቹ ናቸው። እንዘባ ልቱ በኩሉ አንደ የርሶም ኩሉ ሁሉን የሚገዛ የባህሪ ባለጠጋ ሲሆን ይህን ሁሉ ከመግዛት በአፋ የነበረ ስጋን ተዋሃደ ፍቅር ሳቦ ለወልድ አያል መንበሩ የሰው ፍቅር ከክብሩ ከባህሪው ወደዚህ ዓለም አመጣው ዋብጦስ ከለሞት ለሞትም አደረሰው። አንድም ምን አደረገው ትለኝ እንደሆነ ከዚህ ሁሉ ያደረሰው ማን ሆኖ ነው? ፍቅረ ደቂቀ ጓለም ያው ነው እንጂ። ኦ ላም ዘይቴ የል በቀርኖ ለለይ ስብዎ፣ ሲስቡት ሲጎትቱት በቀንዱ የማይበረታታ ላይም እንደምን ያለ ነው? ወያፀንን ክሳዶ ለለይ ጠብዎ ሲያርዱት ሲያወራርዱት አንገቱን ዘንበል አድርጎ የሚሰጥ ላም እንደምን ያለ ነው። አንድም ሲስቡ ሲጎትቱት በስልጣኑ የማይበረታታ ላይም ወልደ እግዚአብሔር እንደምን ያለ ነው። ኦ በግ ዘይነብብ በቅድመ ዘይቀርጾ ጸጉሩን ሲሸልቱት ከመዓልት ሐሩር ከሌሊት ቁር የምድንበት ብሎ የማይናገር በግ እንደምን ያለ ነው። ኦ ወዮ ለዚህ አንክሮ ይገባል። አንድም መከራ በሚያጸኑበት ፊት በምን እዳዬ ነው የምትገሉኝ ብሎ የማይናገር በግ ወልደ እግዚአብሔር እንደምን ያለ ነው። ኦ ትዕግስት ዘይከሰተ አፉ በሕማሙ በቅድመ ለይረግዝዎ ሲወጉት፣ ሲቸነክሩት የማይናገር ትዕግስት ወልደ እግዚአብሔር እንደምን ያለ ነው። ኦ ወዮ፣ ለዚህ አንክሮ ይገባል። አንድም ትዕግስቱ ለወልደ እግዚአብሔር የወልደ እግዚአብሔር ትዕግስት እንደምን ያለ ነው። አንድም አስቀድሞ ማያትን አፍስሼ ነፋሳትን አንፍሼ ብርሃናትን አመላልሼ በዝናብ አብቅዬ በፀሐይ አብስዬ መገብኳችሁ። አሁን ደግሞ ላድናችሁ ብመጣ የምትሰቅሉኝ፣ የምትገፉኝ፣ የምትገርፉኝ በምን ዕዳዬ ነው? አላለምና ትዕግሥቱ እንደ ምን ያለ ነው አለ። እለይረግዝዎ ያለው የወጋውማ አንድ ጭፍራ አይደለም ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነው። በታአምኖ አመነገር ወለኖህ ብጽሕት አንቲ እንተ ታምን ከመ ይከውን ቃል ዘነገሩኪ እምሃበ እግዚአብሔር እንዲል አንድም፣ በቀኖት ይወጉትን ቆጥሮ ነው። አንድም ሺ መከር አንድ ወረወር እንዲሉ ፈቃድ የሁሉ ነውና፣ ኦ ህብስ ዘወፅአ እመዝገብ ዘተሳየጠ ዮሴፍ እመሶብ ሲል ነው ከመሶብ በወርቅ የተገኘ ህብስት እንደምን ያለ ነው። አንድም በቁሙ ከእመቤታችን የተገኘ ህብስ እንደምን ያለነው ያለ ነው። ኦ ጽዋ ዘወፃ እምፅር ዘይቦ ውስቴታ ብዚ ወረከበ በውስቴታ ባህርየ እንቈ ክቡረ በውስጧም ክቡር እንቁን ያገኘባት ኦ ጽዋ ዘወፃ እምፅር ዘይቦ ውስቴታ ብዚ ሰው ካልገባበት አዳራሽ የተገኘ መጠጥ እንደምን ያለ ነው። በሀገራቸው ሁሉ ይሸጣል፣ ዋጋውን ጽፎ ይተወዋል። ያንን አይቶ የሚቻለው እንደሆነ ከፍቶ ገብቶ አይቶ ይገዛል፣ የማይቻለው እንደሆነ አይቶ ዝም ብሎ ይሄዳል። ዮሴፍም ያንን አይቶ ከፍቶ ቢያይ መብሉ መጠጡ ተዘጋጅቶ አግኝቶታል። ይህንንም በዚያ ግስ ተናገረው። ኦ ዝንቱ ትምህርተ መስቀል ተተፈልጠ ዝንቱ ኅብስት እንዘይኮና ፍሉጠ ወይ ብዑዳ ከህብስቱ ሳይለይ የተለየ ይህ ትምህርተ መስቀል እንደምን ያለ ነው? አላራያው መልኩ፣ ወጠሙ፣ መዓዛው፣ ልምላሜው፣ ልዝብነቱ አዱውቱ አንድ ነው እንጂ በከመ ይኮነ ፍሉጠ ወይ ቡዳ። መለኮቱም ትስብእቱ መለኮቱ ከትስብቱ ትስብቱ ከመለኮቱ እንዳልተለየ ወቀማው ኢኮነ ፍሉጠ ወይ ቡዳ ዝንቱ ትምርተ መስቀልም ዝንቱ ህብስ ይህም ትምርተ መስቀል ከህብስቱ አልተለየም። ወቀማው ይደመር እበይከ በትትናነ ወትትናነ በእበይከ እንደዚህም ሁሉ ልዑል ባህሪህ ከትሁት ባህሪያችን፣ ትሁት ባህሪያችን ከልዑል ባህሪህ ጋር አንድ ይሁን። አንተ አዚ ዓለም እግዚአብሔር አምላክነ ዓለሙን የፈጠርክ ፈጣሪያችን አንተ ነ ወፈጠረ እስራ አየራተ ይላል። እግዚአብሔር ሀያ ዓለማትን ፈጥሯል። ዘጠኝ ዓለመ እሳት፣ አምስት ዓለመ መሬት፣ አራት ዓለመ ማይ፣ ሁለት ዓለመ ነፋስ ናቸው። ዘጠኙ ዓለመ እሳት የሚባሉት ሰባቱ ሰማያት፣ አንዱ በዚህ ዓለም ያለው፣ አንዱ በመሠረተ ምድር ያለው። አምስቱ ዓለመ መሬት የሚባሉት ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነ፣ በርባሮስ፣ ይህ ዓለም ናቸው። አራቱ ዓለመ ማይ የሚባሉት ሃኖስ፣ ጠፈር፣ ውቅያኖስ፣ በዚህ ዓለም ያለው ነው። ሁለቱ ዓለመ ነፋስ የሚባሉት አንዱ ሃኖስን የሚያነዋውፀው ነው፣ ባቢል ይባላል። አንዱ በዚህ ዓለም ያለው ነው። ይዲ ይበል ዲያቆን! ጸልዩ ጸልዩ፣ አቡነ ዘበ ሰማያት በሉ ይበል ይካ ይበል ካህን ንስማ እንከ ዘንተ ቃለ እስከ ነፍስ ዳሪ እስከ ቃል ሕቅታ እስከ ዕለተ ሞት። ይህንን ቃል እንስማ የሚቻለው አውራጣቱን ይዞ የማይቻለው አንገቱን ዘንበል አድርጎ ይህንን ቅዳሴ መስማት ይገባል። በዘባቲ ንሰከ፣ በምንከሰስበት ገንዘብ እንዳንከሰስ። ወበዘባቲ ንትኮነ፣ በሚፈረድብን ገንዘብ እንዳይፈረድብን። ወበዘባቲ ንትማ ይቅር በሚለን ገንዘብ ይቅር ይለን ዘንድ ይህንን ቃል እንስማ። በከመ መጻ ወልድም ሰማየ ሰማያት ለቆንኖ ወለምረት እግዚአብሔር ወልድ ለባሃጣን ሊፈርድባቸው ለጻድቃን ሊፈርድላቸው ሲመጣ ወከማው ዝንቱ ህብስ ይህም ህብስ መስቅ ውቱ የሚከስ ነው ወመኮንን ውቱ የሚፈርድ ነው ወማሪ ውቱ ይቅርባይ ነው። እምዝንቱ ቃል መደንግስ ትፍራ ነፍስ ከሚያስደነግጥ ከዚህ ቃል የተነሳ ነፍስ ትፍራ። ወይራድ መለያል ህዋሳት ሁሉ ይራዱ፣ ይንቀጥቀጡ። ወይ ሰበር አናቅፀ ልብ ዘውስ ውሳጣዊ ልቡና ይሰባበር። አንድም ኢአማኒ ልቡና ይመን፣ ጥርጥሩን ይተው። ለሰው ሁለት ሁለት ጠባቂ መላእክት አሉት። የሌሊቱ ሲሄድ የመዓልቱ ሲመጣ ይገናኛሉ። እንደምን ሆነ አደርክ ይለዋል። ክፉ ሰው የሆነ እንደሆነ እጁ ከመግደል ቃሉ፣ ከመበደል ሰውነቱ ከኃጢአት ያልተለየ ክፉ ሰው አግኝቼ በመከራ አደርኩ ሂድ አንተም ታገኘዋለህ ይለዋል። ያ መልአክ እያዘነ ይመጣል። ደግ ሰው የሆነ እንደሆነ እንደምን አደርክ ሲለው እጁ ከምጽዋት፣ ቃሉ ከጸሎት፣ ሰውነቱ ከንጽህና ልቡና ያው ከትህትና ያልተለየ ደግ ሰው አጋጥሞኝ በተላ በደስታ አደርኩ ሂድ አንተም ታገኘዋለህ ይለዋል፣ እየተደሰተ ይመጣል። ክፉ ሰው የሆነ እንደሆነ አቤቱ ፈጣሪያችን ይህንን ገለህ ምን አለ እንስሳት አራዊትን ብታስጠብቀን ይሻለን ነበር እያሉ ይጸልዩበታል። ደግ ሰው የሆነ እንደሆነ አቤቱ ፈጣሪያችን ሆይ ይህንን ገለ ምን ታስጠብቀን ይሆ አትግደልብን እያሉ እድሜ ይለምኑለታል። በሞተም ጊዜ ወስደው ቀረብ አድርገው ያቆሙታል። ዛሬ ስጋው ደሙን የሚቀበል ሰው ቀረብ ብሎ እንደሚቆም ኦ እግዚኦ ስያ ለዛቲ ነፍስ፣ አቤቱ ይህችን ነፍስ ካስጠበከን ጀምሮ እስከ ዛሬ ድረስ ጽድቅ እንጂ ኃጢአት ሰርታ አታውቅም። ስለዚህ መንግሥተ ሰማይ እንጂ ገሃነመ እሳት ገባትም ነገር ግን አንተ እንዳወቅ ይሉታል። ጌታም ሦስት ቀን መንግሥተ ሰማያትን አራት ቀን ገሃነ መእሳትን አዙራችሁ አስጎብኝታችሁ ወስዳችሁ በገነት አኑሯት ኋላ ነፍሷን ከሥጋዋ አዋህጄ መንግሥተ ሰማያት እስካወርሳት ድረስ ይላቸዋል። ክፉ ሰሆነ እንደሆነ ወስደው አርቀው ያቆሙታል። ዛሬ ስጋው ደሙን የማይቀበል ሰው ርቆ እንደሚቆም። ኦ እግዚኦ ኮንና ለዛቲ ነፍስ፣ አቤቱ ፈጣሪያችን፣ ይህችን ነፍስ ጠብቋት ብለህ ካስጠበቅከን ጀምሮ እስከ ዛሬ ድረስ ኃጢአት እንጂ ጽድቅ ሰርታ አታውቅም። ስለዚህ ገሃነመ እሳት እንጂ መንግሥተ ሰማያት አይገባትም። ነገር ግን አንተ እንዳወቅ ይሉታል። በሉ አራት ቀን መንግሥተ ሰማያትን፣ ሦስት ቀን ገሃነመ እሳትን አዙራችሁ አሳይታችሁ ወስዳችሁ በሲኦል ጣሏት። ኋላ ገሃነመ እሳት እስካወርዳት ድረስ ይላቸዋልና። መስኪ መኮንን መሃሪ አለ ናሁ ተፈተተ ዝንቱ ኅብስት መለኮታዊ ወናሁ ተደለወ ዝንቱ ጽዋ ማየዊ ይምጻ ዘይነስ እነሆ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ልና የሚቀበል ይምጣ። መቅድመ እቱ ርዘክሙ ከመቀበል አስቀድማችሁ ሰውነታችሁን መርምሩ። መመርመር ከልቡና ከመጻሕፍ ከመምህራን ነው። ዋንጾ ነፍስተክሙ ሰውነታችሁን ከኀጢአት ንጹህ አድርጉ። እመቦዘይኮነ ዘይኮነ ንጹህ አይትጋስ ከኀጢአት ንጹህ ያልሆነ ሰው ቢኖር ይከልከል። ወእመቦ ዘወርቀ በኃጢአት ይርሳ በኃጢአት የተሰነካከለ ሰው ቢኖር ኃጢአቱን አይዘንጋ። ኀጢአቱን የማይዘነጋ እይትረሳ በክብር አይረሳም። ኀጢአቱን የሚዘነጋ ግን በክብር ይረሳል። አንድም ዛሬ ኀጢአቱን የማይዘነጋ በገሃነም አይረሳም። ዛሬ ኀጢአቱን የሚዘነጋ በገሃነም ይረሳል። ወለመቦ ዘ ያስተቃልል ዘንተ ቁርባነ ይህንን ሥጋ ወደሙን የሚንቅ የሚያቃልል ሰው ቢኖር እይቁም አላ ይትቀላ ይከልከል እንጂ አይቅረብ። አኮ በከ በከመትሬ ይዎ ለዝንቱ ህብስ በከመ ህብስ ምድራዊ በመልካ ህብስ የምታዩት ይህ ህብስ እንደ ምድራዊ ህብስ ብላሽ ተራ አይደለም። አንድም አኮ በከ በከመትሬ ይዎ ለዝንቱ ህብስ በከመ ህብስ ምድራዊ ሳይለወጥ ተራ ሆኖ እንደምታዩት እንደ ምድራዊ ህብስ ያልተለወጠ አይደለም፣ አላ እሳተ መለኮት ውጡ ተለውጦ የአምላክ ቅዱስ ሥጋ የአምላክ ክቡር ደም ነው እንጂ። አይ አብ ዘይት ፍያም ዘንተ ህብስተ እሳተ መለኮት ብሎ ነበርና ይህንን ህብስት መቀበል የሚቻለው አፍ እንደ ምን ያለ ነው? ወአይ አስናን ዘያይቅ ዘንተ ህብስተ እብነ አድማስ ብሎ ነበርና ይህንን ህብስት ማላመጥ የሚቻለው ጥርስ እንደ ምን ያለ ነው። ወአይ ከርስ ዘያገምር ዘንተ ህብስተ ግሩም ዘይደፈር ብሎ ነበርና ይህንን ህብስት መወሰን የሚቻለው ሆድ እንደ ምን ያለ ነው። ወይእዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ዛሬም እንደ ኀጢአታችን ብዛት እንደ ሰውነታችን ክፋት ያይደለ አንተ እንደ ይቅርታህ እንደ ቸርነትህ ብዛት ማረ ይቅርበለን እንበል። ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ቅድሜው ለመድኃኔ ዓለም የመድኃኔ ዓለም አገልጋዮች ሰራዊተ መላእክት ወዮ ወዮ ወዮ ከሞት ደረስክ እያሉ ከፊቱ ይቆማሉ። ወይ ገልለው ለመዳን ያለ ያመሰግናሉ። አንድም እያመሰገኑ ከፊቱ ይቆማሉ። አንድም ከፊቱ ቆመው ይጋርዳሉ። ሥጋ ወደሙ ከሚፈተትበት ስሙ ከሚጠራበት ከቤተ ክርስቲያን መላእክት አይለዩም። በመዓልት ስድስት መቶ በሌሊት ስድስት መቶ መላእክት ይጠብቋታል። በቅዳሴ ጊዜ ግን እንደ ሻሽ ይነጠፋሉ። እንደ ግንድ ይረበረባሉ። እንደ ቅጠል ይረግፋሉ። ስጋው ወደሙ ለመድኃኒ ዓለም መላእክት የሚጋርዱት የሚያመሰግኑት የመድኃኒ ዓለም ስጋው ደሙ ይህ ነው። ወዮ ወዮ ከሞት ደረስክ እያሉ ያመሰግናሉ። ወንብዛ ቅድመገጹ ለመድኃኒ ዓለም መላእክት እንደሚያመሰግኑት እናመሰግነው ዘንድ ባለሟልነቱን ይስጠን። የየየ ወዮ ወዮ ስለኛ ስትል ከሞት ደረስክ እያል ወደሱ እንቅረ በአሚነዚያሁ ለክርስቶስ ንገኒ፣ እሱን በማመን ጸንተን በጸሎት በአምልኮት ለክርስቶስ እንገዛለን ይበሉ። በአሚነዚያ ለማርያም ንገኒ ብሎ የጨመረ ያሬር ነው። ይዲ ይበል ዲያቆን፣ እንዘ ይበው ሰራዊቱን ከመጋረጃው በስተውጭ ሆነው ይበሉ። ይዲ ይበል ዲያቆን አርኡ ውኃተ መኳንንት አናጉንስጤሳውያ እንደ እጁን ክፈቱ ይበል። ማዕርገ ቤተ ክርስቲያንን ሲመስል በመኳንንት መስሏቸው ነበርና በምሳሌያቸው መኳንን ታላቸው መከፈቱ ግን ጌታን ሁሉ እንዲያየው ብለው በገበያ ቀን ሰቅለውታልና የዚያ ምሳሌ ነው። አንድም ንጉሥ ሲፈርድ በግልጥ ነውና፣ ይዲ ይበል ዲያቆን እለ ትቀውሙ አትሑ ርእሰክሙ ሰራዩ ዲያቆን ከዚህ ስትቆሙ፣ ከዚህ የቆማችሁ ርእሰ ልቡናችሁን ዝቅ ዝቅ አድርጉ ይበል። አንድም ልቡናችሁን ከትዕቢት አዋርዱ ይበል። የህሊና